የሶማሌ ክልል ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል መከላከል ዘርፍ ኃላፊ ኮማንደር ማሐሙድ ሼክ አህመድ ለዶቸቨለ በስልክ በሰጡት መረጃ በክልሉና አጎራባች አካባቢዎች ሁከትና ብጥብጥ እንዲፈጠር ሲሰሩ ነበር የተባሉ አካላት በቁጥጥር ስር መዋላቸውን ተናግረዋል። የተወሰዱት እርምጃ ከጅቷ ጋር የተደራጁ ግሩፕ ነበረ እና እነሱ አሁን ሀገሪቷ ወደኋላ እንድትመለስና አደጋ እንድትገባ አሁን እንግዲህ የጥናት መልዕክት የሚያራምዱ ሰዎች ነበሩ። እዛ ነው እንግዲህ ህገወጥ ተግባር እርምጃ ወስደባቸው የሆነ ነበር ናቸው። ሰዎቹ ከሁን በፊት በስልጣን የነበሩ ሰዎች ናቸው። በክል በስልጣን ላይ ነበሩ ናቸው። ጊዜ የማያሻግራቸው ጉዳይ መሆኑ ካዩ በኋላ ጠቅላላ ከመስኮት ወጥተው አሁን አዲስ ነገር ለመቀዝቀዝ ክልሎች እንደገና በተለይ አዋሳኝ ቦታዎች ላይ ሁከት እንዲነሳና ብላገ እየተወረች ያለ እነዚ ድማ በምስራቁ በኩል መረጋጋት ሁኔታ እንዳይፈጠር እንዳይታይ ያሰቡበት ችግሮች አሉ። አሁን ያን ለማደናቀፍ ነው እንግዲህ ምሱ ዋናው ትልቁ መሬታቸው። ምን ያክል ሰዎች ናቸው ተጠርጥረው በቁጥጥር ስር የዋሉት የተያያዙ ያው እስካሁን ናቸው። የክልሉ ፖሊስ በቅርቡ መንግስት ሽብርተኛ ብሎ ከፈረጀው ህወሀት ጋር ግንኙነት አለ በሚል በቁጥጥር ስር የዋላቸውን ተጠርጣሪዎችና ንብረት እንደዚሁም በተወሰኑ የክልሉ ነዋሪዎች ዘንድ ከጸጥታ ስጋት ጋር በተያያዘ አሁን ላይ ስለሚነሱ ጉዳዮች ከዶቸ ቨለ ጥያቄ የቀረበላቸው ኮማንደር ማህሙድ ተከታዩን ምላሽ ሰጥተዋል። ንብረት ሁነታ ምርመራ ያው አሁን እንግዲህ የተያዙ መኪናዎችም ነበሩ። እንደገና ከህብረተሰብ ጋር ተቀላቅለው ብራቸው በህገወጥ መልክ ማገዛ አሁን ጥናት አይነለኝ አሁን ግዜሰዎች አሁን ግድል አይነን ብዙ መረብ ሁ ከዚህ ከዚህ ድረስ እስከ ውጭ ሀገር ከዛ ብር ዋጋ ለማሳጣት የዶላር ዋጋ መናር ምናምን የፈጠሩ ከክልሉ የጸጥታ ሁኔታ ጋር በተያያዘ ህብረተሰቡ አካባቢ መጠነኛ ስጋቶች አሉ የሚል አንዳንድ መረጃዎች አሉ። ምናልባት እነዚህ ከምን የመነጩ ሊሆኑ ይችላሉ? እነዚህ ሰዎች मिल नगर साहित्यम साहित ኦዲት ሳይደረግባቸው የያዙትን ንብረት እንደፈለጉ የሚሉት ወደ ውጭ የሚልኩት ራሳቸው አመራሮ ጋር ተቀናቸው ለራሳቸው ጥቅም ብቻ የቆሙ ስለነበሩ፣ ጥቅማቸው ስለጠፋባቸው፣ በሩ ስለተቆለፈባቸው ነው። አሁን አንዳንዶቹ አሁን እንግዲህ ይህን ነገር ያ እነሱም እየተለቀሙ ናቸው። ከሳምንታት በኋላ ሀገራዊ ምርጫ በሚካሄድበት የሶማሌ ክልል ያለውን የጸጥታ ሁኔታ የተሻለ ለማድረግ ያለውን ዝግጅት በሚመለከት ምክትል ኮሚሽነሩ ሁሉንም የጸጥታ ኃይልና ና ህብረተሰቡን ያሳተፈ ደስ የሚል በቂ ዝግጅት ተደርጓል ብለዋል። በጣም ደስ የሚል ና አስተማማኝ የሆኑ ናቸው። ስጠታውን ሚሊሻው አሁን ተገብግሞ ወደ ትምህርቱ እየገባ ነው። አካባቢው ከውጭም ሆነ በሀገር ውስጥ ጥበቃው እንድጠናከር ዲ ኃይሉም እንደዛው፣ ፖሊስ ኃይሉም እንደዛው

በክልሉ ምንም አይነት የጸጥታ ስጋት የለም፣ የሚሉት ምክትል ኮሚሽነር ማህሙድ የጸጥታ ኃይሉ እየወሰደ ካለው እርምጃ ባለፈ ህብረተሰቡ ቀደም ሲል በደረሱ አስከፊ ችግሮች ያጋጠመው ሁኔታ ዳግም እንዳይከሰት ከጸጥታ ኃይሉ ጋር በጋራ እየሰራ በመሆኑ ወደፊትም ምንም አይነት ችግር እንደማያጋጥም ጠቁመዋል። ለዲ ደብልዩ ዘገባ መሳይ ተክሎ ድሬዳዋ